አንጎላ በሰብአዊ መብት አያያዟ ላይ ጫና እየበረታባት ነው። የአውሮፓ ምክር ቤት በቅርቡ አንጎላ ውስጥ በፖለቲካ ምክንያት የታሰሩ የተባሉ ተቃዋሚዎች በፍጥነት እንዲፈቱም ጠይቋል። በደቡባዊ አፍሪካ የአሜሪካ ድምፅ ራዲዮ ዘጋቢ አኔታ ፖል የላከችውን ዘገባ አዳነች ፍሳዬ ታቀርባለች። የአውሮፓ ምክር ቤት አንጎላ በተቃዋሚዎች ላይ የምታሳየውን አያያዝ አውግዞ ሁሉም የፖለቲካ እስረኞችና ለሰብአዊ መብት የሚታገሉ ሰዎች በአስቸኳይ ከእስር እንዲፈቱ ጥሪ አቅርቧል። በርካታ የሰብአዊ መብትና ሕግ ነክ ድርጅቶችም የምክር ቤቱን ውሳኔ ደግፈዋል። ክሱ ኃይል ተጠቃሚነትን አቀጣጥሏል የሚል ሲሆን በፍርድ ቤት ሂደት የቀረበ ማስረጃ አልነበረም። ባለፈው መስከረም ወር ተከሰው የስድስት ዓመታት እስራት ተበይኖባቸዋል። ሙላካ ሚቲ ድራሞንድ የደቡባዊ አፍሪቃ የክስ ሂደት ማዕከል ስራ አስኪያጅ ናቸው። ማዕከሉ የአውሮፓ ምክር ቤት የወሰደውን ውሳኔ ከደገፉት አስራ አምስት ድርጅቶች አንዱ ነው። የአንጎላ መንግስት ይህን የሚያደርገው በስልጣን ላይ ለመቆየት ሲል ነው ብለዋል። ኤስኤኤልሲን የመሳሰሉ የሰብአዊ መብት ድርጅቶች እንዲህ አይነቱን በንግግር ነጻነት ላይ የሚፈጸም ፍትህ የጎደለው ድርጊት ገደብ አድርገን እናየዋለን። የፖለቲካ ዓላማ አለው ብለንም እናምናለን። ሀገሪቱ በነዳጅ ዘይት ምርት ከአፍሪካ ሁለተኛዋ ሆና ሳለ በሀገሪቱ ያለው የደህንነት ሁኔታና የእኩልነት ጉድለት እንደሚያሳዝናቸው ተቃዋሚዎቹ ይናገራሉ። እንደ አውሮፓ አቆጣጠር ከ1979 ዓ ም አንስቶ በአንድ ሰው የምትገዛ ሀገር መሆኗን ያስገነዘቡት ተቃዋሚዎች የመናገርና ሀሳብን የመግለጽ መብት እንደሌለ ገልጸዋል። በአንጎላ ፍርድ ሚኒስቴር የሰብአዊ መብት ክፍል የአውሮፓውን ምክር ቤት ውሳኔ የስም ማጥፋት ወሬ ነው ብለውታል። ሚቲድራመን በበኩላቸው የአውሮፓው ምክር ቤት ውሳኔ አንጎላ ጥያቄውን ባትቀበል ምን እንደሚያደርግ አይገልጽም ብለዋል።